ሙሉ ጊዜያቸውንና ሕይወታቸውን ለኢትዮጵያ የሰጡት ታዋቂው እንግሊዛዊ የታሪክ ተመራማሪ ፕሮፌሰር ሪቻርድ ፓንክረስት በዘጠና ዓመታቸው አርፈዋል። የቀብር ስነ ስርዓታቸው የፊታችን ሰኞ በዘጠኝ ሰዓት በቅድስተ ስላሴ ካቴድራል እንደሚፈጸም ታውቋል። እስክንድር ፍሬው ዘገባ አለው። ከ1920ዎቹ የጣሊያን ወረራ እስከ ኢትዮጵያ ታሪክና ባህል ምርምር ሪቻርድ ፓንክረስትና ቤተሰቦቻቸው ለዚች ሀገር ያደረጉት የሰሩት ብዙ ነው። እኚህ ታዋቂ የኢትዮጵያ ታሪክ ተመራማሪና ወዳጅ ሪቻርድ ፓንክረስት ዛሬ በዘጠና ዓመታቸው ማረፋቸው ተገልጿል። ለኢትዮጵያውያን የጸረ ፋሽስት ተጋድሎ ከፍተኛ ድጋፍ ካደረጉት እናታቸው ሲልቪያ ፓንክረስት ጋር በ1940ዎቹ መጨረሻ ወደ አዲስ አበባ የመጡት ሪቻርድ ፓንክረስት እናታቸው የጀመሩትን ውለታ በተለያዩ መስኮች ቀጥለዋል። የኢትዮጵያ ጥናት ተቋም መስራች አባል ናቸው። በኢትዮጵያ ታሪክ ላይ ያተኮሩ ከ20 በላይ መጽሐፍትንም አበርክተዋል። እናታቸውን ሲልቪያ ፓንክረስትን የተመለከቱ መጽሐፍትንም አሳትመዋል። የቀዳማዊ ኃይለ ሥላሴ መንግሥት ከሥልጣን መውረዱን ተከትሎ ወደ ትውልድ አገራቸው እንግሊዝ ያመሩት ፓንክረስት ዳግም ተመልሶ የመጡት በ 197 ዎቹ መጨረሻ ነበር። እንደ ተመለሱም በኢትዮጵያ ጥናት ተቋም የምርምር ሥራቸውን ቀጥለዋል። የኢትዮጵያ የውጭ ጉዳይ ሚኒስቴርና የባህልና ቱሪዝም ሚኒስቴር በፕሮፌሰር ሪቻርድ ፓንክረስት ሞት የተሰማቸውን አዘን ገልጸዋል። የቀብር ሥነ ሥርዓታቸው የፊታችን ሰኞ በዘጠኝ ሰዓት በቅድስ ሥላሴ ካቴድራል እንደሚፈጸምም ታውቋል። Lama di Kadams Radio, Skander Freo ke Adi Sababak.